የኤርትራ አየር ኃይል ንብረት የሆነ አውሮፕላን ሁለት ፓይለቶችን ይዞ ወደ ኢትዮጵያ መግባቱ እና ኢትዮጵያም ተቀብላ ማሳረፏን የኢትዮጵያው መከላከያ ሚኒስትር ገልጠዋል። መከላከያ ሚኒስትሩ አቶ ሲራጅ ፈጌሳ ትናንት ለሀገር ውስጥ ጋዜጠኞች በሰጡት ማብራሪያ ከኤርትራ ከ40 እስከ 50 የሚጠጉ የኤርትራ ወታደሮች በየቀኑ ወደ ኢትዮጵያ ይገባሉ፣ በዚያው ልክ ሲቪሎች የሚገባሉ፣ ምናልባት ያሁኑን ለየት የሚያደርገው በሰማይ መምጣቱ ብቻ ነው ማለታቸው ታውቋል። ቀጥለውም እኛ ደግሞ በሰማይ ሲመጣ ወደኛ ድንበር ሲደርስ እኛ ጋር ሊመጣ ያሰበ መሆኑን ስለገባን ተቀበለነዋል፣ ተቀበለንም አሳርፈነዋል። ስለዚህ ይህን ደግሞ አውሮፕላን ይዘው የመጡት ፓይለቶች ሁለት ፓይለቶች ናቸው። ለእነሱ ደግሞ ተገቢውን እንክብካቤ እያደረግንላቸው ነው የምንገኘው በዚህ መልክ ነው ያለው ኢንፎርሜሽን ብለዋል ሚኒስትሩ። የኤርትራ መንግስት በጉዳዩ ላይ አስተያየት እንዲሰጥ ያደረግነው ጥረት ይህ ዜና እስከተጠናቀረበት ሰዓት አልተሳካም። ይሁንና የኢንፎርሜሽን ሚኒስትሩ አቶ የማነ ገብረ መስቀል ለቢቢሲ በሰጡት መግለጫ ዜናውን ውዳቂ ብለውታል።